የአሜሪካ ድምጽ ሬዲዮ ጣቢያ ነው። በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ በ25 ሜትር ባንድ በ12040 ኪሎ ሄርዝ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፈው ፕሮግራማችን ጀመረ። እንደምን አመሻችሁ! አድማጮቻችን ከዋሽንግተን ዲሲ የሚተላለፈውን የአሜሪካ ድምፅ ሬዲዮ የሰኞ ሚያዝያ አራት 2013 ዓ ም ፕሮግራማችንን እናቀርባለን። በመጀመሪያ ለምሽቱ ያሉን ዝግጅቶች እናስተዋውቅ። በኢትዮጵያና በሱዳን ድንበር አዋሳኝ አካባቢዎች ያለው ውጥረት አሁንም እንደቀጠለ መሆኑን የአካባቢው አመራሮችና ነዋሪዎች ተናገሩ። በሰሜን ሸዋ በቅርቡ በተከሰተው ግጭት ከመኖሪያቸው የተፈናቀሉ በብዙ ሺ የሚቆጠሩ ሰዎችን ወደ መኖሪያቸው ለመመለስ ጥረት እየተደረገ መሆኑ ተገለጸ የሚሉትና ሌሎችም ዝግጅቶች አሉን። ፕሮግራማችን እስከ አራት ሰዓት ድረስ ይቀጥላል። አብራችን እንድትቆዩ እንጋብዛለን። የማስተናግዳችሁ አዳነች ፍስሐዬ ነኝ። ንጉሱ ታምሬ ፕሮግራሙን ይመራል። አሁን የምሽቱ ዜና ይነበባል። ያስትልኝ እንደምናመሻችሁ አድማጮች፣ ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። በኢትዮጵያና በሱዳን ድንበር አዋሳኝ አካባቢዎች ያለው ውጥረት አሁንም እንደቀጠለ መሆኑን የአካባቢው አመራሮችና ነዋሪዎች ተናግረዋል። የሱዳን ጦር አሁንም በአካባቢው እንደሚገኝና ቤቶችንም እያቃጠለ መሆኑን ነው አመራሮቹና ነዋሪዎቹ ለአሜሪካ ድምፅ እየተናገሩት። በምሽቱ ዐብይ ርዕስ ዝርዝሩን የያዘ ዘገባ ይቀርብበታል። በኮቪድ-19 ዜና በኢትዮጵያ ከጤና ሚኒስቴር ባገኘነው በትናንት ዕለታዊ የወረርሽኙ ይዞታ መረጃ መሠረት በ24 ሰዓቱ ጊዜ ውስጥ በኮቪድ-19 ሳቢያ የ28 ሰዎች ሕይወት ማለፉን ያሳያል። በዚሁ ጊዜ ውስጥ የኮሮና ቫይረስ ምርመራ ከተደረገላቸው 8083 ሰዎች ውስጥ ቫይረሱ 1741 ላይ መገኘቱንም መረጃው አያይዞ ጠቁሟል። 971ዱ ሰዎች በጽኑ የታመሙ መሆናቸውንም ነው መረጃው አያይዞ ያመለከተው። እስከ ትናንትና ዕለት በነበረው ጊዜ ውስጥ ኢትዮጵያ ውስጥ በኮቪድ-19 ምክንያት ሕይወታቸው ያለፈው ሰዎች ቁጥር 3174 መድረሱንም ዕለታዊ መረጃው ይጠቁማል። አፍሪካ መቶ በመቶ ጸረ ኮቪድ-19 ክትባት የምታስገባው ከውጭ ነው። ይህንን ሁናቴ ለመለወጥ ከፍተኛ ፍላጎት ያላቸው አንዳንድ የአፍሪካ ባለስልጣናት ክትባቱን በአህጉሪቱ ውስጥ ለማምረት ማምረቻውን ማቋቋም ይፈልጋሉ። የጆሃንስበርግ ዘጋቢያችን አኒታ ፓውል በዚህ ዙሪያ ያጠናቀረችውን ዘገባ ጽዮን ግርማ ታቀርበዋለች። ጸረ ኮቪድ-19 ክትባቶችን በቅርቡ ማምረት የጀመረችው ደቡብ አፍሪካ ከአህጉሪቱ ብቸኛዋ የክትባቱ አምራች አገር ሆናለች። በአፍሪካ ኮቪድ-19ን በተመለከተ ከሌሎች አካባቢዎች ጋር ሲነጻጸር ቁጥሩ ዝቅተኛ ቢሆንም ክትባቱን የማዳረስ ዘመቻን በተመለከተ ግን መዘግየት ታይቷል። ባለሙያዎች ይህንን ሁኔታ ለማስተካከል ይረዳል ያሉትን የጸረ ክትባት ማምረቻ መክፈትን የተመለከተ ትልቅ እቅድ ይዘው በድረገጽ አማካኝነት በዚህ ሳምንት ስብሰባ ላይ ናቸው። ዓለም አንድ አራተኛ የሚሆነው የጸረ ኮቪድ-19 ክትባት በአሜሪካኖች እጅ ውስጥ ነው። የዓለም የጤና ድርጅት ዋና ዲሬክተር ዶክተር ቴድሮስ አድሃኖም በዓለም ዙሪያ ከሚሰጡት ክትባቶች በሙሉ አነስተኛ ገቢ ያላቸው ሀገሮች ነዋሪዎች የሚያገኙት አንድ በ ከአንድ በመቶ በታች ብቻ ነው ብለዋል። ክትባቱንና ሌሎች አስፈላጊ የሆኑ የጤና ምርቶችን በፍጥነትና በፍትሐዊነት በጣም በሚያስፈልጉበት ቦታ ለማድረስ አለም አቀፉ የማምረት አቅምና የአቅርቦት ሰንሰለቶች በቂ አለመሆኑን ወረርሽኙ አሳይቶናል ለዚህም ነው በአፍሪካ የክትባቱን ማምረቻ አቅም ማጎልበት በጣም አስፈላጊ የሚሆነው የተባበሩት መንግስታት የአፍሪካ ኢኮኖሚ ኮሚሽን ስራ አስፈጻሚና የምጣኔ ሀብት ባለሙያዋ ቬራ ስወንጌ በበኩላቸው በወረርሽኙ አንድ መቶ ሚሊዮን አፍሪካውያን በድህነት ውስጥ እንዲወድቁ እንዳደረጋቸው ጠቅሰው ሰላሳ ሚሊዮን ሰዎች ደግሞ ስራ አጥ ሆነዋል ብለዋል። አህጉሪቱ የሕክምና ማምረቻ መገንባት ከቻለች ለስድስት ሚሊዮን ዜጎች የስራ እድል መፍጠር እንደሚቻል ግምታቸውን አስቀምጠዋል። የክትባት ማምረቻ መገንባት አስፈላጊነቱን በተመለከተም ተከታዩም ብለዋል። የክትባቱን ምርት በተመለከተ ለረጅም ጊዜ ውይይት ተካሂዶበታል። ወደ ክትባቱ ምርት የሚገቡ ወደ ሰማንያ የሚሆኑ የተለያዩ ንጥረ ነገሮች አሉን። ስለዚህ አዎ አፍሪካ ክትባት ማምረት አለባት ኮንጆ ኢላላ እቅዱ ጊዜ ትኩረትና ገንዘብን እንደሚጠይቅ ገልጸዋል ጽዮንን ለዘገባው አመሰግናለሁ በኮቪድ-19 ዜና ነው የምንቆየው በአለም ዙሪያ የኮሮና ቫይረስ ስርጭት ለሰባተኛ ተከታታይ ሳምንታት በኮቪድ-19 ሳቢያ የሞቱ ሰዎች ቁጥር ደግሞ ለአራተኛ ተከታታይ ሳምንት ማሻቀቡን የዓለም የጤና ድርጅት አስገነዘበ በዚህ የአውሮፓ 2021 ዓ ም መጀመሪያ ላይ አሃዞቹ ለስድስት ሳምንታት በተከታታይ ሲቀንሱ እንደነበረም አያይዞ አስታውሰዋል። የዓለም የጤና ድርጅት ዋና ሥራ አስኪያጅ ዶክተር ቴድሮስ አድሃኖም ዛሬ በጄኔቫ የድርጅቱ ጽሕፈት ቤት ባደረጉት ገለጻ ባለፈው ሳምንት ወረርሽኙ ከተቀሰቀሰ ወዲህ አራተኛው የአንድ ሳምንት ከፍተኛ የቫይረሱ ተጋላጮች ቁጥር የተመዘገበ መሆኑን አመልክተዋል። ዶክተር ቴድሮስ በቫይረሱ ለተያዙትና ሕይወታቸው ላለፈው ሰዎች ቁጥር ማሻቀብ በሚወሰዱት የወረርሽኙ መከላከያና መቆጣጠሪያ እርምጃዎች ተግባራዊ ማድረግ ላይ ያለው ውዥንብር፣ ቸልተኝነትና መዘበራረቅ መሆኑን አስረድተዋል። አስከትለውም ንጽህናንና ማህበራዊ ርቀትን መጠበቅ፣ አፍና አፍንጫን በጭንብል መሸፈንና የቫይረሱን ምርመራዎች መቀጠል የመሳሰሉት የመከላከያ እርምጃዎች የሚሰሩ ናቸው። እነዚህን እርምጃዎች በትክክል ተግባራዊ በማድረግ የቫይረሱን ስርጭት መቀነስ የቻሉ በርካታ ሀገሮች አሉ ብለዋል። በሌላ በኩል አሉ፣ የቫይረሱ መዛመት ማሻቀቡ በቀጠለባቸው ሀገሮች ተዘግተው የነበሩ ምግብ ቤቶች፣ የምሽት መዝናኛ ክበቦችና ገበያዎች ተከፍተው ይታያሉ። ቫይረሱን መከላከያ መንገዶችም እምብዛም አይከበሩም ብለዋል። የዓለም የጤና ድርጅት እንቅስቃሴዎች በዘላቂነት እንዲታገዱ የሚፈልግ አይደለም። የህብረተሰቦችና የኢኮኖሚ እንቅስቃሴዎች እንዲከፈቱ፣ ሰዎች ከቦታ ቦታ መዘዋወር እንዲጀምሩ እንሻለን። ነገር ግን በአሁኑ ጊዜ በበርካታ ሀገሮች የጽኑ ህሙማን ሕክምና ክፍሎች ከአቅም በላይ ተጨናንቀዋል። የሰው ህይወት እየጠፋ ነው። ይህን ደግሞ ሙሉ በሙሉ ልንከላከለው እንችላለን ሲሉ ዶክተር ቴድሮስ አስገንዝበዋል። በአመቱ መጀመሪያ አህዞቹ ቀንሰው ማየታችን ወረርሽኙን ልንገታው እንደምንችል ማሳያ ሊሆን ይገባል ሲሉም የዓለሙ የጤና ድርጅት ዋና ስራ አስኪያጅ ጨምረው አሳስበዋል። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ሱዳን ከሳኡዲ አረቢያና ከተባበሩት የአረብ ኤሚሬቶች ለዘንድሮ የግብርና ምርት ማሳደጊያ የሚውል አራት መቶ ሚሊዮን ዶላር እርዳታ ልታገኝ መሆኑን የሱዳን መንግስት የዜና አገልግሎት ሱና አስታወቀ። ሳኡዲ አረቢያ ለሱዳን የትብብር ኢንቨስትመንቶች የሚውል ሶስት ቢሊዮን ዶላር ልታዋጣ ቃል የገባች ሲሆን ሌሎችም በዚሁ ዙሪያ እንዲሳተፉ እያበረታታች መሆኗን በቅርቡ የሱዳን የካቢኔ ጉዳዮች ሚኒስትር ሀሊድ ኦመር ዩስፍ ለሮይተርስ መናገራቸው ይታወሳል። በተጨማሪም ሳውዲ አረቢያ የአንድ ነጥብ አምስት ቢሊዮን ዶላር እርዳታ ከሁለት ዓመታት በፊት ልትሰጠን መጀመሪያ ቃል የገባችልንን ተግባራዊ ልታደርግልን በድጋሚ ቃሏን አጽንታለች ስትል ሱዳን ባለፈው መጋቢት ወር ማስታወቋ ይታወሳል። ሳውዲ አረቢያና ኤሚሬትስ በጋራ ለሱዳን የሶስት ቢሊዮን ዶላር እርዳታ ሊሰጡ ቃል ገብተው የነበረ ሲሆን ሱዳን ሰባት መቶ ሀምሳ ሚሊዮኑ ተለቆልናል ከዚያ ውስጥ አምስት መቶ ሚሊዮኑ ማዕከላዊ ባንካችን ገብቷል ብላ እንደነበረ የሮይተርስ ዘገባ አስታውሷል። ትናንት እሁድ በካርቱም ከሳውዲ አምባሳደር ጋር የተነጋገሩት የሱዳን ጠቅላይ ሚኒስትር አብደላ ሀምዶክ ሀገራቸው ከሳውዲ ጋር ስምምነት የተደረጉባቸውን ጉዳዮች በሙሉ ለማንቀሳቀስ ዝግጁ መሆኗን እንዳረጋገጡ ከካቢኔያቸው የወጣው መግለጫ አመልክቷል። የተባበሩት መንግስታት ድርጅት ሰሜን ናይጄሪያ ውስጥ በሚገኙ የዓለም አቀፍ የረዴ ድርጅቶች ማዕከሎች ጥቃት መድረሱን አስታወቀ። ቅዳሜ ሌሊት ዳማሳክ የምትባለው ከተማ ውስጥ ለተፈጸመው ጥቃት ኃላፊነት የወሰደ የለም። ሆኖም ከቦኮ ሀራም የተገነጠለው ስዋፕ ተብሎ የሚጠራው ቡድን በጥቃቱ አድራሽነት ተጠርጥሯል። ቡድኑ ለዓለም አቀፍ የእርዳታ ድርጅቶች እርዳታ የምትሰጡ ናይጄሪያውያን የጥቃት ኢላማ እናደርጋችኋለን ብሎ ሲዝት ቆይቷልና በቅዳሜው ጥቃት ከተጎዱት ዓለም አቀፍ የእርዳታ ድርጅቶች አንዱ የሆነው የኖርዌይ የስደተኞች እርዳታ ድርጅት ለሲቪሉ ሕዝብ እርዳታ የምናጓጉዙባቸው ተሽከርካሪዎች ወድመውብናል ሲል አስታውቋል። ኢራን በናታናዝ የኒውክሊየር ማዕከሏ ላይ ለደረሰው የኃይል መቋረጥ እስራኤልን ከሰሰች። የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ ሳኢድ ካታቢዛድ በሰጡት ቃል በደረሰው የኃይል መቋረጥ የዩሬኒየም ማበልጸጊያዎች ላይ ጉዳት መድረሱን አስታውቀው ኢራን እስራኤል ላይ በውል ይህ ነው ያላሉትን የበቀል እርምጃ እንደምትወስድ ተናግረዋል። የኢራን የኒውክሊየር ድርጅት ዋና ኃላፊ አሊ አክባር ሳልህ ትናንት እሁድ ማዕከሉ ላይ የደረሰው ተግባር የኒውክሊየር አሸባሪነት ድርጊት ነው ሲሉ መግለጻቸው ተጠቅሷል። ይህንን ተግባር እናወግዘዋለን። ዓለም አቀፍ ድርጅቶችና ዓለም አቀፉ የአቶሚክ ኃይል ድርጅትም ጭምር አድራጎቱን በመቃወም ሊጋፈጠው እንደሚገባ አጥብቀን እናሳስባለን ማለታቸውን የመንግስቱ ቴሌቪዥን አክሎ ገልጿል። የኢራንን የኒውክሌር መርሃ ግብር የሚቆጣጠረው የተባበሩት መንግስታት ድርጅቱ ተቋም ዓለም አቀፍ የአቶሚክ ኃይል ድርጅት ስለተከሰተው ሁኔታ እንደሚያውቅና እየተከታተለው መሆኑን አመልክቷል። በዝርዝር ያብራራው ነገር ግን የለም። ለኒውዮርክ ታይምስ ጋዜጣ ስለ ጉዳዩ መረጃ እንደተሰጣቸው የገለጹ ሁለት የደህንነት መኮንኖችን ጠቅሶ ዘግቧል። የደረሰው አደጋ የኢራንን የዩሬኒየም ማበልጸግ አቅም በእጅጉ የጎዳው መሆኑን ገልጸው ወደ ቀደመው አቅሙ ለመመለስ እስከ ዘጠኝ ወር ድረስ ሊወስድበት እንደሚችል መናገራቸውን ታይምስ ጠቅሷል። የዩናይትድ ስቴትስና የእስራኤል የስለላ መኮንኖች በኢራኑ የኒውክሌር ጣቢያ ላይ በደረሰው የኃይል መቋረጥ የእስራኤል እጅ እንዳለበት መናገራቸውንም ታይምስ አስታውቋል። ዩናይትድ ስቴትስና እስራኤል በጉዳዩ ላይ ለጊዜው አስተያየት አልሰጡበትም። በመጨረሻም በእስራኤል የሁለት ቀናት ጉብኝት ያካሄዱት የዩናይትድ ስቴትስ የመከላከያ ሚኒስትር ሎይድ ኦስተን ትናንት ከእስራኤላቻቸው ቤኒጋትስ ጋር ተወያይተዋል። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። አድማጮች በ22፣ በ25 እና በ31 ሜትር ባንድ በአጭር ሞገድ እንዲሁም በናይል ሳት የሚተላለፈውን ፕሮግራማችንን ነው የምታዳምጡት። ዝግጅቶቻችንን ድረገጻችን ላይ አምሃሪክ ዳት ቪኦኤ ኒውስ ዳት ካም፣ በፌስቡካችን ደግሞ አት ቪኦ አምሃሪክ ላይ በቀጥታ ተገኙናላችሁ። ከሰኞ እስከ አርብ አሃዱ ሬዲዮ 943 ላይ እንደመጣለን። አስተያየት ለማስተላለፍ ለምትፈልጉ ተዘዋዋሪው የስልክ ቁጥራችን 202 205 9942 ነው፣ የውስጥ መስመር 14። አሁን የዕለቱ አብይ ርዕስ ይቀርባል። በኢትዮጵያና በሱዳን ድንበር አዋሳኝ አካባቢዎች ያለው ውጥረት አሁንም እንደቀጠለ መሆኑን የአካባቢው አመራሮችና ነዋሪዎች ተናግረዋል። የሱዳን ጦር አሁንም በአካባቢው እንደሚገኝና ቤቶችንም እንደሚያቃጥል ነው አመራሮቹና ነዋሪዎቹ ለአሜሪካ ድምፅ የተናገሩት። አሴር ምስጋናው ዘገባ አድርሳናለች። ከሰባት ወር በላይ ያስቆጠረው የኢትዮጵያና የሱዳን ድንበር ውዝግብ መቋጫ ሳይገኝለት አሁንም እንደቀጠለ ነው። የሱዳን ጦር ድንበራችንን ጥሶ ገብቶ ጥቃት እየፈጸመብን ነው ብለው ቅሬታ እያሰሙ የነበሩት በምዕራብ ጎንደር ዞን መተማ ወረዳ ማጠቢያ ንዑስ ወረዳ የሹመት መንዱካ ቀበሌ ነዋሪዎች አሁንም በሱዳን ጦር ጥቃት እየተፈጸመብን ነው ይላሉ። የመኖሪያ ቤታቸው በሱዳን ጦር እንደተቃጠለባቸው የሚገልጹት አቶ መልክ ያላምረው ከነዋሪዎቹ አንዱ ናቸው። ቤት የእርሻ ካምቡ በሽሮ በሙሉ ቤቱ እኔ ማመል ማለም የነበረው ሰሊጥ፣ ማሽላ፣ ጥጥ ነው ማመርት የነበረው። ከዛ እርሻ ከአምስት መቶ ኩንታል ያላነሰ ጥጥ ይሆን ከዛው ላይ ከብቱም በዚህ በሱዳን ድንበር በጠረፍ ባሉት አርብቶ አደሮች እየተጎዳሁ ነው የምኖረው። ብዙ ጊዜ ግማሹን ጊዜ መከላከያ እየወሰድኩ ባካችሁ እያልኩ እየለመንኩ ግማሹን ጊዜ እየተለማመንኩ ያው በቃ በዚህ ነው ያለሁት። በባለፈው ከእኛ አካባቢ ተዘራ ምናምን የሚባል ሰውዬ ሁለት ትራክተር ሄደዋል። ወደ ሶስት ሰው ተገሎ አንተኛ ራቅ ያለ የአንድ ሰዓት መንገድ ቢሆን እንደዛ ነው። ከኔ መሽሮ አሁን ደግሞ ከኛ አካባቢ ዞሩ ነው የሚሉት። እና እንዳይመጡ እንዳይገቡ፣ ወደ እርሻ እንዳይገቡ እያሉ መለክ ነው የሚሉ ያለ እዛ አካባቢ ለሚሄዱ ገበያ ምናምን ደርሰው ለሚመጡ እና መሬቱ የኛ ነው እያሉ ነው ያለ ግንቦት ሀያ ሰባት ሀያ ስምንት ሰሪ ነው ምንዘራ ነበር። አሁን ግን እንኳን ምንዘራ በስጋት ላይ ነው ያለን ራሱ መሄድም አልቻለም። ያው የጊዜ ሆኖ ችግሩ የሚደርሰኝ መንግስትም ግብርና ሰሊምም ሆነ እንዴት ነው ብሎኝ ጥጡም ቢበላ ቢከስርብኝ ቢቃጠል መሽሮ ብቅ ብሎ አይቶ የግብርና ሰሊም የልማት አይልም መቶ አይቶኝም ያውቅ የለም ሌላው አስተያየት ሰጪ አቶ ባንት አምላክ በላይ በበኩላቸው የሱዳን ጦር ወቅቱን ተከትለን የእርሻ ስራችንን እንዳናከናውን ችግር እያደረሰብን ነው ብለዋል። እያካተሉት ነው። አሁን በዚህ ሰሞን ሄደው ነበረ ነበረ

ፈቲያ ወደ ምራብ በምዕራብ ጎንደር ዞን መተማ ወረዳ ማጠቢያ ንዑስ ወረዳ ሹመት መንዱቅ አቀበሌ ዋና አስተዳዳሪ አቶ አለሙ አወቀ በኢትዮጵያና በሱዳን ድንበር አዋሳኝ አካባቢዎች ያለው ውጥረት አሁንም እንደቀጠለ መሆኑን ገልጸዋል። በተከታታይ እንግዲህ ከቃጠሎ እስከ ሀብትና ንብረት ተፈጥሮ ሀብትም ያህል ነገር እየዘረፉ ያላቋረጠ ትኩረት ያደረጉ እንደሆነ ያው በተደጋጋሚ መረጃ እየሰጠነ ለመንግስትም፣ ችግሩን ያው በአመራር ደረጃ ከወረዳ ጀምሮ ያለውን ነገር እያሳወቅን ነው ያለ ነው። አሁንም ቢሆን ያው ገና ግንቦት ሰኔ ላይ አርሶ አደሩ ወደ ማሳው ተረጋግቶ እንዳይገባ፣ የእርሻ ስራ ተረጋግቶ እንዳይሰራ፣ አታርሱም ማሳ አታቀዱም በሚል ነገር የእነሱ በእነሱ አባባል ሊሳሻ የሚውሉት አለ በእኛ ግን ያው ታጣቂ የምንለው እየገቡ የሚያሰራሩበት የሚያንገራግሩበት ተጨባቂ የሆነ ነገር አለ እና በአሁኑ ሰዓት አርሶ አደሩ በተደጋጋሚ ችግሩንም ቅሬታውንም እያቀረበ ነው። እስካሁንም ድረስ በቦታው ድረስ ተጎንቶ ያው የእኛም እንደ መንግስት ያለው አመራርም ለምን የሚል ነገር በእውነት ክትትል አላደረገም። ትንሽ እይታም የተነፈገው ይመስላል ያው መንግስት ከሚሰራቸው ሰፊ ስራዎች እና አሁን እየተደረገ ካለው ሀገራዊ ለውጥ አብዛት ያው መንግስት የሚሰራው ሰፊ ስራ ቢኖርም በተለይ በእኛ አካባቢ ደግሞ እንዲህ እንዲህ አይነቱ የእነሱ ትንኮሳ እስካሁንም መቆም ባለመቻል ያው አርሶ አደሩ አሁንም ቢሆን ቅሬታውን ያመራሩም በመንግስት እያቀረበ ነው ያለ። አሁን ደግሞ ነገሩን አስቸጋሪ የሚያደርገው አሁን ምድረ ሱዳን ላይ በተጨባጭ ያው ከሰሜኑ ሀገራችን ግጭት ጋር በተያያዘ ወደ ሱዳን የገባ ሀይል እንዳለ ይታወቃል። ያ ተወሰራ በተመሳሳይ ቅመንቶችም ይሄ የኛ ሰው የኛ ዜጋ ከነሱ ጋር ተቀላቅሎ እያስቸገረ ያለ እነሱም አይዞህ በርታ የሚል አካል ያለ መሆኑን የሚያሳይ ነገር አለ። በተለይ በታች አርማጭሆ የገቡበት ሶስት አራት ሰራዊት ይዞት የነገረውን ቦታ ወደ ሰሜን ሀገራችን ክፍል ሰራዊት ሲሆን ዘለው እንደገቡ አሁን የክርክርና የዲፕሎማሲ ጉዳይ ስለሆነ እዛ ቦታ ይህ ጦር አልወጣም እስከማውቀው ድረስ። ከኛ በበታች ነው መልስ ገብ የሚባል ቦታ ላይ ያው አሁን ሁለት አመት ሶስት አመት ያህል ያው ቦታውን እንዳያዙ አመጣም በሚል እስካሁን ድረስ የሱዳን ሰራዊት እንዳለበት ነው የሚናገር። ኢትዮጵያና ሱዳን በሚዋሰንባቸው ድንበሮቻቸው አካባቢ የተፈጠረውን ግጭት አስመልክቶ አንዱ ሌላውን ወገን ተጠያቂ ሲያደርጉ መቆየታቸው ይታወሳል። ሰሞኑን ከአውሮፓ ህብረት ልኡካን ጋር ውይይት ያደረጉት ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር አቶ ደመቀ መኮንን ወረራ ሲሉ የገለጹትን ይህንን የሱዳን ድርጊት ማንሳታቸውን መስሪያ ቤታቸው ባወጣው መግለጫ አስታውቋል። የዓለም አቀፉ ማህበረሰብ ሱዳን የኢትዮጵያ ሉዓላዊ መሬት በወረራ መያዟን ተከትሎ ማውገዝ የሚጠበቅበት ቢሆንም ይህንን አለማድረጉ አሳዛኝ መሆኑን የገለጹት ምክትል ጠቅላይ ሚኒስትሩ በኢትዮጵያ በኩል ችግሩ በሰላማዊ መንገድ መፍትሄ እንዲያገኝ ጽኑ አቋም ያለ መሆኑንም ለአውሮፓ ህብረት የልዑካን ቡድን አብራርተዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር። ባለፈው ቅዳሜ በነቀምቴ ከተማ በደረሰው የቦምብ ፍንዳታ የሰው ህይወት መጥፋቱንና በርካቶች መቁሰላቸውን ፖሊስ አስታወቀ። የከተማይቱ የፖሊስ አዛዥ የጥቃቱን ፈጻሚዎች ማንነት ተናግረዋል፣ ተጠርጣሪዎቹ መያዛቸውንም አስታውቀዋል። ናኮር መልካ ዝርዝር ዘገባውን ልኮልናል። ከትናንት በስቲያ ቅዳሜ በነቀምቴ ከተማ አንዱ ሆቴል ላይ በደረሰ የቦምብ ፍንዳታ የአንድ ሰው ህይወት ማለፉንና ሌሎች ዘጠኝ ሰዎች መቁሰላቸውን በኦሮሚያ ልዩ ኃይል ፖሊስ የነቀምቴ ከተማ አዛዥ ኮማንደር ግርማ አብዲስ አገለጡ። በፍንዳታው የመቁሰል አደጋ ከደረሰባቸው ሶስቱ የመንግስት ጸጥታ አስከባሪ አባላት መሆናቸውን አስታውቀዋል። የነቀምቴ ከተማ የጸጥታ ችግር ውስጥ እንደነበረች ታውቃላችሁ። ከህብረተሰቡ ጋር በመተባበር ለውጥ ታይቶ የነበረ ቢሆንም ባለፈው ቅዳሜ ዕለት ከምሽቱ ሁለት ሰዓት ገደማ ላይ በአንድ ሆቴል ላይ ቦምብ ተወርውሮ በሰውና ንብረት ላይ ጉዳት አድርሷል። አንድ ከሆቴሉ ጎን በሱቅ ስራ የምትተዳደር ሴት ህይወቷን ያጣች ሲሆን የቆሰሉ ዘጠኝ ሰዎች ናቸው ከነዛ መካከልም ሶስቱ የጸጥታ አስከባሪ አባላት ናቸው። በማህበራዊ ሚዲያ የፖሊስ ኃላፊ ተገሏል ተብለው የተሰራጨው መረጃ ሐሰት ነው። ከጸጥታ መካከል የሞተ የለም። በብዛት የተጎዱት ሲቪሎች ናቸው ብለዋል። ጥቃቱን የፈጸሙት አባ ቶርቤ እና ሸኔ የተባሉ ቡድኖች እንደሆኑ እንጠራጠራለን ያሉት የፖሊስ አዛዡ ከፍንዳታው ጋር በተያያዘ ተጠርጣሪዎችን መያዛቸውን አመልክተዋል። የተያዙትን ሰዎች ቁጥር ግን አልገለጡም። ላ ከንደርባ ሸኔዱ ሸኔን አባቶርቤ ሸኔኑጠ ጋላ ይሄን ቦምብ የወረወረው ሸኔ ነው። ሸኔና አባቶርቤ አንድ ላይ በመሆን ይሄንን ከተማ ሲያስቸግሩ ሲያሸብሩ ነበር። በአሁኑ ሰዓት ህዝቡን በማሸበር ላይ ያለው ሸኔ ነው። ብዙ ተጠርጣሪዎችን ይዘናል በህብረተሰቡ ጥቆማም ገና የምንይዛቸው አሉ ብለዋል። የጥቃቱን ፈጻሚዎች ማንነትና ግንኙነት በተመለከተም ተከታዩን ብለዋል። ስማቸው ብቻ ነው የተለያየው እንጂ አላማቸው አንድ ነው። አብረው ነው የሚሰሩት። አባ ቶርቤ ከተማ ውስጥ በመሆን ሰዎችን ይገላል፣ ቦምብ ይወረውራል። ሸኔ ደግሞ ጫካ ውስጥ ሆኖ የሽፍታ ስራ፣ የአሸባሪ ስራ ነው የሚሰራው። ለዚህም ብዙ ማስረጃ አለን ከዚህ ጋር በተያያዘም ብዙ ሰዎችን ይዘን እየመረመርን ነው ብለዋል። ህብረተሰቡ በጋራ በመሆን የየአካባቢውን ሰላም መጠበቅ ይኖርበታል ሲሉም ኮማንደር ግርማ አሳስበዋል። ጥቃቱ የተፈጸመበት የሆቴል ባለቤት አቶ ፈለቀ አለሙ ከደንበኞቻቸው መካከል እንጂ ከሰራተኞቻቸው መካከል በጥቃቱ የቆሰለ እንደሌለ በማረጋገጥ በግምት ሃምሳ ሺህ ብር የሚሆን የንብረት ውድመት እንደደረሰባቸው ተናግረዋል።

በጥቃቱ ለቆሰሉ ሰዎች የህክምና እርዳታ ካደረጉ የነቀምቴ ስፔሻላይዝድ ሆስፒታል የህክምና ክፍል ኃላፊዎች ተጨማሪ መረጃ ለማግኘት ያደረግ ነው ጥረት ለጊዜው አልተሳካም በሌላ በኩል ግን ራሳቸውን የኦሮሞ ነጻነት ጦር ብለው የሚጠሩት መንግስት ኦነግ ሸኔ የሚላቸው ሸማቂዎች የምዕራብ ዞን ጦር መሪ ኩምሳ ድሪባ በቅርቡ ከአሜሪካ ድምፅ ጋር ባደረጉት የስልክ ቃለ ምልልስ የሚመሩት ቡድን አንድም ንጹህ ዜጋ ያለመግደሉንና ፈጽሞ የተገኘ ላይም እርምጃ ይወሰድበታል ማለታቸው ይታወሳል። ቀደም ሲልም አባ ወርቤ ከሚባለው ቡድን ጋር ግንኙነት የለንም ብለው ነበር። ለአሜሪካ ድምፅ ናኮር መልካ ካምቦ በአማራ ክልል ሰሜን ሸዋ እና ኦሮሞ ብሔረሰብ አስተዳደር ዞኖች አጎራባች ወረዳዎች በተቀሰቀሰው ግጭት ከሰሜን ሸዋ ዞን የኤፍራታና ግድም ወረዳ ተፈናቅለው የነበሩ 30 ሺህ የሕብረተሰብ ክፍሎችን ድጋፍ እያደረገ መሆኑን የወረዳው አስተዳደር አስታወቀ። ተፈናቃዮቹን በዘላቂነት ለማቋቋም ከ120 ሚሊዮን ብር ያላነሰ ያስፈልጋል ተብሏል። መስፍን አራጌ ዝርዝር አለው። የወረዳው ዋና አስተዳዳሪ ደምሰው መሸሻ ከአሜሪካ ድምፅ ሬዲዮ ጋር በነበራቸው ቆይታ የቅርብ ጊዜውን ጨምሮ አራት ጊዜ በከባድ የጦር መሳሪያ የታገዘ ግጭት በአካባቢው መከሰቱን አስታውሰው የቅርቡ ግን በጉዳቱ መጠን፣ ባስከፈለው የህይወት መስዋዕትነት፣ በአስከተለው የአካል ጉዳትና የንብረት ውድመት እጅጉን ይልቃል ብለዋል። ግጭቱን ተከትሎ በአጣዬ ከተማና በኤፍራታና ግድም ወረዳ በሚገኙ የተለያዩ ቀበሌዎች ስድሳ ሺህ የሚደርሱ ሰዎች ከቤት ንብረታቸው መፈናቀላቸውን ጠቁመዋል። የተፈናቀሉት አንደኛው ጀዋሃ ነው። ጀዋሃ ቀበሌ ሙሉ ለሙሉ ተፈናቅለዋል። የተወሰኑ ናቸው የሚቀሩት፣ እነሱም ተፈናቅለው ትምህርት ቤት ነበር። አሁን በቅርቡ ወደ ቤታቸው እያስገባ ናቸው ናቸው። ሁለተኛው ነጌሶ ቀበሌ ሙሉ በሙሉ ነው። የነጌሶ ቀበሌ አንድም ሰው አልገባም ወደ ቀበሌ ማለት ነው። በሶስተኛ ደረጃ መንከኬ ሸረሷ የሚባል የአንድ ጎ የአንድ መንደር ሰው ከመቶ ስምንት በላይ ቤት የተቃጠለባቸው እነዚህ ሰዎች አሁንም አልተመለስም ማለት ነው። እና አንደኛ ሌላም አራተኛ ቀበሌ ላይ የተወሰኑ አንድ አርባ የሚሆኑ አባወራዎች አሉ። በአጠቃላይ አራት ቀበሌ ላይ ነው የከተማ ከተማ ሆኑ ሳይጨምር ማለት ነው። ከተማው ሦስት ቀበሌ ነው ያለው። ዜሮ አንድ ቀበሌ ያው ሙሉ በሙሉ በሚባል ደረጃ ሰው ተፈናቅሏል። አጣዬ ከተማ ማለት ነው። አጣዬ ከተማ ላይ ማለት ነው። በአካባቢው የተፈጠረውን አንጻራዊ ሰላምና መረጋጋት ተከትሎ ተፈናቅለው የነበሩ ሰዎች ወደ ቀያቸው እየተመለሱ መሆናቸውም ታውቋል። አንጋራዊ ሰላም ከጊዜ ወደ ጊዜ እየተፈጠረ በመምጣት መከላከያ የተለያዩ ጸጥታ ኃይል እንደዚህ በመግባታቸው በአካባቢው በርከት ያለው ሰው ተመልሶ ወደ ቀየው ተመልሷል። እስካሁን ያልተመለሱት ከተፈናቀሉት ውስጥ አስራ ዘጠኝ ሺህ ዘጠኝ መቶ ስልሳ ሶስት የሚሆኑት እስካሁን አልተመለሱም ማለት ነው። ይሁን እንጂ ወደ ቀያቸው ሲመለሱ አብዛኞቹ ጎጆአቸው በመቃጠሉ፣ ንብረታቸው በመውደሙ እና ማሳቸው በመጎዳቱ ወረዳው በመጠለያ ለማቆየት መገደዱን አስረድተዋል። እንግዲህ እነዚህ አካላት ለጊዜው አሁን ያሉት በየትምህርት ቤትና በተለያዩ ተቋማት በድንኳን በመሳሰሉት ነው የተቀመጡት። ለጊዜው ነው ያው ቋሚ የሆነ ነገር ዘላቂ ማቋቋም እስኪደረግላቸው ድረስ እንደዚህ በጊዜ አይነት ተጠለው ነው ያሉ። አንዳንዶችም ግን የዘመድ ቤት የተቀመጡ አሉ። የተፈናቀሉት ወይም ተፈናቅለው የነበሩት የተመልሰው በድንኳን፣ በትምህርት ቤቶች እና ሌሎች እንደዚህ ተቋማት ላይ የተሰባሰቡት እና ወቅቱ እንደሚያውቁት ኮቪድም አሳሳቢ ሁኔታ ደረጃ ላይ የደረሰበት ከአየር ንብረቱ መሞቅ ጋር ተያይዞ ተላላፊ በሽታዎች ሊከሰቱ የሚችሉበት አ አጋጣሚ ስለሚኖር በተለይ በጤና ድጋፉ ላይ እኒህን የህብረተሰብ ክፍሎች በማገዝ ደረጃ ምን እየተደረገ ይሆን እንግዲህ እስካሁን ምንም የተደረገላቸው ነገር የለም ለ ህጻናት እየተጎዱ ናቸው ያለ ትናንት በተለይ ንጆች ቀበሌ ገብቼ ነገር እና እዚያ አካባቢ ላይ እንደተባለ አንድ ላይ ተፋፍገው በህብረት በመኖራቸው ጤናው ላይ ችግር እያጋጠመ ነው የተደረገ በወረዳ ደረጃ የተወሰነ ለመድኃኒት ና በመግዛ ገንዘብ አለ እሱ በአስቸኳይ ተገጾ አሉት ሰባት ጤና ጣቢያዎች በዚህ ጉዳት የደረሰባቸው አካባቢ ለማሰራጨት ተሞክሯል ነገር ግን በተለይ እነዚህ የተፈናቀሉ አካባቢ ላይ እንዳልሰው በማስ ህብረት የሚኖሩ ስለሆነ ስለዚህ ስ ላይ ያስፈልጋቸዋል። እስካሁን ግን ያን ያክል በአካባቢ የተደረገላቸው ነገር የለም ማለት። ጥያቄውን አቅርባቸዋል ጥያቄውን አቅርበናል። በጤና በኩል ግለሰቦችን ጨምሮ መንግስታዊና መንግስታዊ ያልሆኑ አካላት በቁሳቁስ በእለት ደራሽ ምግብ በአልባሳትና በሌሎች ዘርፎች ያደረጉት ድጋፍ አስር ሚሊየን ብር እንደሚገመት ያመለከቱት አቶ ደመሰው ተፈናቃዮቹን በዘላቂነት ለማቋቋም ግን ከአንድ መቶ ሀያ ሚሊየን ብር በላይ ያስፈልጋል። ቤት የተቃጠለባቸው ንብረት የተዘረፈባቸው ናቸው። እነዚህ እንግዲህ ለማቋቋም በጣም በርካታ ጥረት እያደረግን ነው። እንደ ሰሜን ሸዋ ዞኑ የተለያየ አካውንት ከፍቶ ድጋፍ የተለየ ገቢ እያሰባሰበ ነው። ግለሰቦች፣ ባለሀብቶች፣ ግል የተለያዩ ኤሚቲዎች ድርጅቶችን እያነጋገርን ነው። የአማራ መልሶ ማቋቋም እንደዚሁ ድጋፍ አትጎልናል። ደብረ ብርሃን ዩኒቨርሲቲ ድጋፍ አድርጓል። አሁንም መልሰው ለማቋቋም የተለያዩ ስራዎች እየሰራ ነው። ከአዲስ አበባ ስቶች ማህበር ዳስራን ክፍለ ከተማ ስቶች ማህበር በትናንትና ነውረት የተለያዩ አልባሳት የተለያዩ ነገሮች ይዘው መጥተዋል። እንደዚሁም ማግኘታቸው በአሜሪካ የሆኑ የአሜሪካ የመልሶ ማቋቋም እንደዚሁ በአካባቢያችን ተገኝተው የተለያዩ ድጋፎች ቸዋል። ቀጣዩ ድጋፍ እንደሚያደርጉልን ቃል ገብቶልናል። እንግዲህ እኛ እየሰራን ያለነው በአንድ በኩል የሰላምን ደካውን የማረጋጋት ሁኔታ እየሰራን፣ በሌላ በኩል ጎን ለጎን ደግሞ የተለያዩ ድጋፍ የሚያስፈልጋቸው እርዳታ የደረሰንን እያሰራጨን ነው። በግጭቱ ከተፈናቀሉ በኋላ አምስት ቤተሰቦቻቸው በአጣዬ ማቆያ፣ እሳቸውና አንድ ልጃቸው ደግሞ በዋጮ ጎጥ ኤዶ ቀበሌ ድንኳን ውስጥ በመኖር ላይ መሆናቸውን የሚናገሩ ታወቀ ጸጋዬ ለእሳቸውና ለመሰል ተፈናቃዮች የዕለት ምግብ በማቅረብና አልባሳት በመስጠት ኢትዮጵያውያን ላደረጉላቸው ድጋፍ አመስግነዋል። ማህበረሰቡም ድጋፍ እያደረገልና ትናንትናም ከአዲስ አበባ ሆኑ ሰዎች የተወሰኑ ድጌት ለአልባሳት ከአጓራ አካባቢ ውጭ ማሄድ ደግ ያደረጉ ነው። መንግስትም በወረዳው አማካኝነት ዝውጤት ሰጥቶን ተከፋፍለናል። ከአዲስ አለምነ ጌሶ ቀበሌ በግጭቱ ምክንያት ከሶስት ቤተሰቦቻቸው ጋር ተፈናቅለው ከቆዩ በኋላ ቀያቸው መመለሳቸውን የሚናገሩት ጋሻው ሞገስ በበኩላቸው ጥለውት የሄዱት መኖሪያ ቤታቸው በሳት በመውደሙ በርካቶች ጋር በድንኳን ለመጠለል እንደተገደዱ ያስረዳሉ። ይሁን እንጂ መጠለያ ቦታዎቹ ለዚህ ተብለው ባለመሰራታቸው በርካታ እጥረቶች እንዳሉባቸው አልሸሸጉም። ሽንት ቤቱ አስቸግራል። ውሃ እጥረት አለ። በዛ ላይ የምግቡ እጥረት አለ። ለዘመናት አብረው የኖሩ ህዝቦች ሳይጋጩም ቢጋጩም ለዘመናት ባጎለበቷቸው የግጭት መፍቻ ዘዴዎች እርቅ ሲያወርዱ ቆይተዋል ይላሉ። የወረዳው አስተዳዳሪ ደምስሰው መሸሻ ከቅርብ ጊዜያት ወዲህ የሚስተዋለውና ወደ ብሔር ግጭት ለማስጠጋት የሚደረግ የተደራጀ ሴራ መኖሩን የሚያመላክቱ እንቅስቃሴዎች ስላሉ ህዝቡ ወንጀለኞችን በማጋለጥ መንግስት የህዝቡን ደህንነት በማረጋገጥ በአካባቢው ዘላቂ ሰላም እንዲሰፍን ጥሪ አስተላልፈዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ። የሶማሊያ ታችኛው ምክር ቤት የተናጠል ስብሰባ በማካሄድ የፕሬዚደንት መሐመድ አብዱላሂ ፈርማጆን የስልጣን ጊዜ ለሁለት ዓመታት አራዝሟል። የላይኛው ምክር ቤት ውሳኔው ህገ መንግስቱን የጣሰ ነው ቢልም የታችኛው ምክር ቤት በምርጫ ጉዳይ ላይ በበላይነት ማሳለፍ እንደሚችል ተገልጿል። መሐመድ ካህዩ ከሞቅዲሾ የላከውን ዘገባ ስመንሸ ቆይታ ታቀርባለች። የሶማሊያ የታችኛው ምክር ቤት የፕሬዝዳንቱን ስልጣን በሁለት ዓመት ያራዘመው ከፍተኛ በሆነ የድምጽ ብልጫ ነው ፓርላማው ባካሄደው ልዩ ስብሰባ ላይ የተገኙት 149 የህግ አውጪዎች ለውሳኔው ድጋፋቸውን ሲሰጡ ሶስት ተቃውመውታል አንድ የህግ አውጪ ደግሞ ድምፅ አልሰጡም። ውሳኔው ከተላለፈ ከአንድ ደቂቃ በኋላ የላይኛው ምክር ቤት ተቃውሞውን ያሰማ ሲሆን አፈ ጉባኤው የታችኛው ፓርላማ ያስተላለፈው ውሳኔ ህገ መንግስቱን የጣሰ ነው ሲሉ ተናግረዋል። ሆኖም የሶማሊያ ህገ መንግስት ላይ የሰፈረው አንቀጽ የታችኛው ምክር ቤት በምርጫ ጉዳዮች ላይ የበለጠ ስልጣን እንዲኖረው ሰጥቶታል። የሆነው ሆኖ ግን የዘገየው የሶማሊያ የፓርላማ ምርጫ በቅርብ ጊዜ ሊካሄድ የሚችልበት ምንም አይነት ፍንጭ የለም። ባለፈው ዓመት መጨረሻ ላይ ሊካሄድ ታስቦ የነበረው ምርጫ ገና ሳይጀምር ምርጫውን ማን ይቆጣጠረዋል በሚል ጉዳይ ላይ የፖለቲካ አመራሮች ባለመስማማታቸው መቋረጡ ይታወሳል። የአፍሪካ ህብረት፣ የአውሮፓ ኮሚሽንና ሌሎች ዓለም አቀፍ አካላት ተደጋጋሚ ግፊት ቢያደርጉም በጉዳዩ ላይ የተደረገው ውይይት ውጤት አልባ ነበር። የፓርላማው አፈ ጉባኤ መሐመድ ሙርሳል ሰኞ ዕለት በሰጡት መግለጫ የህግ አውጪዎች ለህዝቡ ባላቸው ውክልና መሠረት እንደዚህ አይነት ሁኔታዎች ሲፈጠሩ እርምጃ የመውሰድ ኃላፊ ነት አለበት። ብለዋል አፈ ጉባኤው አክለው አሁን ሀገሪቱ ያለችበት ሁኔታ የምርጫውን መዘግየት ያስከተለው የፖለቲካ አለመስማማት እንዲቀጥል አይፈቅድም ካሉ በኋላ እኛ የህዝቡን ፍላጎት እንወክላለን። ህዝቡ ደግሞ የእኛን ውሳኔ እየጠበቀ ነው። በዛ ምክንያት ነው ለምርጫው ለመዘጋጀት አሁን ያለውን ስልጣን ለሁለት ዓመት ለማራዘም የወሰንነው፣ ብለዋል የስልጣን ዘመናቸው እንደ አውሮፓውያን አቆጣጠር በየካቲት ስምንት አብቅቶ የነበረው ፕሬዚዳንት መሐመድ አብዱላሂ ፈርማጆ የታችኛው ምክር ቤት ያሳለፈውን ውሳኔ በደስታ በመቀበል በትዊተር ገጻቸው ላይ ባስተላለፉት መልእክት ይህ ህዝቡ የራሱን ዕድል በራሱ እንዲወስን ታሪክ የፈጠረለት አጋጣሚ ነው ብለዋል። ሆኖም በቀድሞው ጠቅላይ ሚኒስትር ሐሰን አሊ ካሂሬ የሚመራው ተቃዋሚ ፓርቲ የፕሬዝዳንቱን ስልጣን ማራዘም አሉታዊ ክዋኔ እንደሚያስከትል አስጠንቅቀዋል። ተሰናባቹ ፕሬዝዳንት በህገ ወጥ መንገድ ስልጣናቸውን ማራዘማቸው አደገኛ አካሄድ እንደሆነ የሶማሌ ህዝብ ማወቅ አለበት ሲሉ ካሄሬ ተናግረዋል። አክለውም መሪዎች በዚህ ጉዳይ ላይ ጥንቃቄ ካላደረጉ ታሪክ ይፋረዳቸዋል ብለዋል። ፓርላማው ውሳኔውን ካሳለፈ በኋላ በሶማሌ ውስጥ የጸጥታ ጥበቃው የተጠናከረ ሲሆን ተጨማሪ የጸጥታ አባላት በፓርላማው አካባቢና በተለያዩ መንገዶች ላይ እንዲሰማሩ ተደርገዋል። ቀደም ሲል ከፍተኛ ስልጣን ያላቸው የፖሊስ ኮማንደር በምርጫው ዙሪያ የሚደረገው ድርድር እንዲቀጥል ለማድረግ ፓርላማውን መበተናቸውን ከገለጹ በኋላ የፖለቲካ ለመረጋጋት ተከስቶ ነበር። የሞቃዲሾ ፖሊስ አካል የሆኑት ብርጋዴር ጀነራል ሳዲቅ ኡመር ህግ አውጮቹ ስልጣን ከማራዘም ይልቅ ድጋሚ ምርጫ እንዲደረግና ጠቅላይ ሚኒስትሩ መሐመድ ሐሰን ሮብልም ኃላፊነታቸውን እንዲወጡ ሲወተውቱ ቆይተዋል። ሆኖም መግለጫውን ከሰጡ ከደቂቃዎች በኋላ መንግስት ከኃላፊነታቸው በማንሳት የፖሊስን ስነ ምግባር በመጣስ ከሷቸዋል። በመሐመድ ካህዬ ለቀረበው ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ። ወደ ዩናይትድ ስቴትስ ስናመራ ደግሞ የዩናይትድ ስቴትስ ህግ አውጪዎች በዚህ ሳምንት ወደ ዋሽንግተን ይመለሳሉ። ፕሬዚደንት ጆ ባይደን ያቀረቡት የሁለት ትሪሊዮን ዶላር የመሰረተ ልማት በጀት ቀዳሚ አጀንዳቸው እንደሚሆን ይጠበቃል። ይህን አስመልክቶ የአሜሪካ ድምፅ ዘጋቢ ሚሸል ኪዮን ያጠናቀረችውን ዘገባ ደረጀ ደስታ ያቀርበዋል። ፕሬዚደንት ጆ ባይደን በዚህ ሳምንት ከዲሞክራትና ሪፐብሊካን የጋሪዎች ኮሚቴዎች ጋር ተገናኝተው የአገሪቱ መንገዶችና ድልድዮች የሚሻሻሉበት፣ ፈጣን የኢንተርኔት አገልግሎት፣ ፈጣን የባቡር መስመሮች በሚዘረጉበትና በሌሎች የመሰረተ ልማት ጥቅል እቅዳቸው ላይ ይነጋገራሉ። ባይደን ይህን ሲያደርጉ የሚገጥማቸው በዚህ አመት መጀመሪያ ላይ በኮቪድ-19 የተጎዳውን ኢኮኖሚ ለመታደግ ከጠየቁት የ1.9 ትሪሊየን ዶላር እርዳታ ጋር ተመሳሳይ ነው። ከሪፐብሊካን ፓርቲ አባላት ጋር መሰረተ ልማት ሲባል ምን ምን ነገሮችን እንደሚይዝና ገንዘቡ ከየት ከየት መጥቶ እንደሚከፈል መተማመን ይጠበቅባቸዋል ወይስ የዲሞክራቶቹን ድጋፍ ብቻ አግኝተው ወደፊት መጓዝ ይኖርባቸዋል የሚለው አጠያቂ ነው። ምክንያቱም አንድ መቶ አባላት ያሉት የመወሰኛው ምክር ቤት አምሳ ዲሞክራቶችና ሀምሳ ሪፐብሊካን የተካፈሉበት ሲሆን አብላጫውን ድምፅ ለማግኘት የምክትል ፕሬዚዳንቷን ከማላ ሀሪስን ገላጋይ ድምፅ ማግኘት ይኖርባቸዋል። እስካሁን ባይደን የመረጡት የሁለ የሁለቱንም ፓርቲዎች የጋራ ድጋፍ ማግኘቱን ነው። የዩናይትድ ስቴትስ የኃይል ምንጭ ሚኒስትር ጄኒፈር ግራንሆልም በኤቢሲ ቴሌቪዥን ላይ የባይደን ምርጫ ምን እንደሆነ እንደሚከተለው አብራርተዋል። እንደሚመስለው ፕሬዝዳንት ባይደን ለመደራደር ዝግጁ ናቸው። አሁን ያለው እቅድ እንደሚለወጥ ይገነዘባሉ። ይህ ሁሉንም ነገር ተደራድረህ የምትወስንበት ሀገር ነው። ያቀረቡት አንድ ጥቅል ጉዳይም ይሁን ዝርዝር ጉዳይ ከሪፐብሊካን አባላት ጋር መነጋገር ይፈልጋሉ። የሪፐብሊካን መሪዎች ከወዲሁ ጥቅል እቅዱ እጅግ ከፍተኛ ገንዘብ የሚጠይቅ ነው በማለት ተቃውሟቸውን ማሰማት ጀምረዋል። ባይደን እቅዱን ተግባራዊ ለማድረግ የገንዘብ ምንጭ አድርገው ያቀረቡትን መንገድ አልተቀበሉትም። ባይደን በትላልቆቹ የንግድ ኩባንያዎች ላይ አሁን ያለውን የ21 ከመቶ ቀረጥ በመጨመር ወደ 28 ከመቶ ለማሳደግ ያሰቡትንም ተቃውመዋል። ይህ ፕሬዚደንት ትራምፕ ከአራት ዓመት በፊት ከንግድ ድርጅቶቹ ላይ ያነሱትን ቀረጥ በከፊል ሊሽር ይችላል። ሪፐብሊካኖች ከፕሬዝደንት ባይደን ጋር ድርድሩን ማድረግ የሚፈልጉ ሲሆን ኢኮኖሚውን ከኮቪድ ወረርሽኙ ለመታደግ ከተላለፈው የኢኮኖሚው ጥቅል በጀት ወቅት ከነበረው የተሻለ ድርድር ለማድረግ ፍላጎቱ አላቸው። ከሚሲሲፒ ግዛት የሪፐብሊካን አባል ተወካይ የሆኑት ሴኔተር ሮጀር ዊከር ለኤብሲ ቴሌቪዥን የሚከተለውም ብለዋል። We are willing to negotiate with him, um, on an infrastructure package and this, um, trillion dollar number is way too high for me. በመሰረተ ልማቱ ጥቅል እቅድ ላይ ከእሳቸው ጋር መደራደር እንፈልጋለን። ይህ ትሪሊየን ዶላር ለእኔ እጅግ በጣም ብዙ ነው፣ ያን ልነግር እፈልጋለሁ። ድርድር ሲባል ግን ልናድነው ከምንፈልገው እቅድ የተለየ ነገር መሆን አለበት። የአሜሪካ ሲቪል ኢንጂነሪንግ ማህበረሰብ አባላት በቅርቡ ባወጡት ሪፖርት ለአሜሪካ የመሰረተ ልማት የሰጡት ደረጃ የሲ ማይነስ ደረጃ መሆኑም ተመልክቷል። የኢንጂነሮቹ ቡድን ለዓመታት ተዘንግተው የቆዩት መንገዶችና ድልድዮች የተበለሻሹ ሲሆን አውሮፕላን ማረፊያዎች፣ የውሃና የህዝብ ትራንስፖርት አገልግሎት ሰጪ ተቋማት ጥገናን የሚጠይቁ ናቸው ብለዋል። አሁን ደግሞ ምርጫ ነክ ዝግጅቶች በደቡብ ምዕራብ ኢትዮጵያ የሚገኙ አምስት ዞኖችና አንድ ልዩ ወረዳ በአንድነት ለሚደራጀው ክልል የህገ መንግስት አርቃቂ ቡድን የጋራ ቋንቋና የክልሉን ማዕከላት የሚያጠና ግብረ ኃይል እና የፕሮጀክት ጽህፈት ቤት መቋቋሙን በደቡብ ክልል ምክር ቤት የተቋቋመ አዲሱ ክልል ህዝበ ውሳኔ አስተባባሪ ኮሚቴ አስታወቀ። የአዲሱ ክልል ምስረታ የሚረጋገጥበት ህዝበ ውሳኔ ከስድስተኛው ብሔራዊና ክልላዊ ምርጫ ጋር በተመሳሳይ ቀን እንደሚከናወን ተገልጿል። የአሜሪካ ድምፅ ያነጋገራቸው አንዳንድ የኮንቶ ልዩ ወረዳና የዳውሮ ዞን ነዋሪዎች የውሳኔውን ቀን በጉጉት እየተጠባበቁ መሆናቸውን ተናግረዋል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ዝርዝሩን ይዟል። አንድ ክልልነት ይደራጃሉ ተብሎ የውሳኔ ህዝብ ቀን የተቆረጠላቸው አምስት ዞኖችና አንድ ልዩ ወረዳ ከፋ ዞን፣ ሸካ ዞን፣ ምዕራብ ኦሞ ዞን፣ ዳውሮ ዞን፣ ቤንች ሸኮ ዞንና የኮንታ ልዩ ወረዳ ናቸው። ዞኖቹ በየደረጃው በሚገኘው በህዝብ ተወካዮቻቸውና በምክር ቤቶቻቸው አንድ የጋራ ክልል ለመመስረት በሙሉ ድምጽ ያሳለፉትን ውሳኔ ተከትሎ ነበር የደቡብ ክልልና የፌዴራል መንግስት እንዲሁም የፌዴሬሽን ምክር ቤት ለክልል ምስረታው የህዝበ ውሳኔ ሀሳብ ይሁንታ ሰጡት በደቡብ ክልል ምክር ቤት የተቋቋመው የአዲሱ ክልል ውሳኔ ህዝብ አስተባባሪ ኮሚቴ ምክትል ሰብሳቢ አቶ ጸጋይ ማሞ እያከናወን ነው ያሏቸውን ስራዎች ይዘረዝራሉ። በዚህ ጊዜ እየተደረጉ ያሉ ዋና ዋና ስራዎች የሪፍረንደሙ ስራ በተሳካ ሁኔታ እንዲፈጠም ህብረተሰቡ ይህንን ሪፍረንደሙ ለምን አስፈለገ፣ እንዴት አስፈለገ፣ በእርግጥ የራሱ ጥያቄ ነው ወይ የሚለውን አውቆ እንዲወስን የህዝብ ግንነት ስራዎች እንሰራለን። በተጨማሪ ደግሞ ክልሉ አዲስ የሚፈጠር ክልል በመሆኑ ሊያስፈልጉ የሚችሉ የህገ መንግስት የህግ ማዕቀፍ ጉዳዮችን የመሳሰሉትን የማስተባበር ስራዎችን እንሰራለን። ክልሉ ከተመሰረተ በኋላ የሚመራበት የህገ መንግስት አርቃቂ ቡድን፣ የጋራ ቋንቋና የክልሉን ማዕከላት የሚያጠና ግብረ ኃይልና ፕሮጀክት ጽፈት ቤት መቋቋሙንም አቶ ጸጋዬ ተናግሯል። አቶ ጸጋዬ የክልሉ ምስረታ ዋና አላማውም የህዝቡን የልማት ጥያቄ መመለስ ነው ይላሉ። አዲስ ክልል ሆነን ከወጣም በኋላ ምን አይነት የልማት ፍኖተ ካርታ ሊኖረን ይገባል፣ ምን አቅሞች አሉን፣ በምንስ መንገድ ነው ፈጥነን ማደግ የምንችለው የሚለውን የሚያጠና ንዑስ ግብረ ኃይልም አለን። ከዚህ ጋር ተያይዞ ብዙ ጊዜ አዳዲስ ክልሎች በሚፈጠሩበት ጊዜ ምን የጋራ ቋንቋ ይኖራቸው፣ ምን አይነት ስንደቅ ዓላማ ይኖራቸው፣ ምን አይነት አርማ ይኖራቸው፣ ማዕከላቶቹ እንዴት ይደራጁ፣ የጋራ የክልሉ ሁሉ የጋራ ሊኖሩ በሚችሉ ጉዳዮች ላይ ጥናት የሚያደርግና የውሳኔ ሀሳቦችን ለቀጣይ ለሚቋቋመው ክልል ተገባለ። ስለዚህ በዚህ መንገድ የተለያዩ ስራዎችን የሚሰራ አንድ የፕሮጀክት ጽህፈት ቤት አቋቁመናል። የፕሮጀክት ጽህፈት ቤቱ አንድ ስራ አስኪያጅ፣ ወደ አምስት የሚሆነው አስተባባሪዎችና የተለያዩ ባለሙያዎች ያሉት ናቸው በቅርብ ጊዜ ጽህፈት ቤቱ በክልሉ ስምስተዳደር አቋቁሞ ወደ ስራ የገቡበት ሁኔታ ላሉ በክልል ለመደራጀት የሚያስችለው ህዝበ ውሳኔ ድምጽ መስጫና የአገር አቀፍ ምርጫ በአንድ ቀን እንደሚደረግ የኢትዮጵያ ብሔራዊ ምርጫ ቦርድ አሳውቋል። እና መራጮች አሁን በምን አይ መልኩ ነው የተመዘገቡ ያሉት? በመሰረታዊነት ለሪፍረንደም ተብሎ የሚደረግ የተለየ የመራጮች ምዝገባ የለም። ምክንያቱም የሪፍረንደም ስራ የሚያካሂደው እድሜው ከአስራ ስምንት አመት በላይ የሆነ ዜጋ ሁሉ ክልሌ በዚህ መንገድ ይደራጅ ወይም አደራጅ ብሎ የመስጠት መብት አለው። ይህው ዜጋ እዛው ስላለ ደግሞ መሪዎችን ይመርጣል። እነዚህ መራጮች ናቸው እዛው ሳሉ ሬፈረንደሙን ድምፅ የሚሰጡት ። ስለዚህ ድርብ ኃላፊነት ያለበት ህዝብ መሆኑን አውቆ በፍጥነት ተመዝግቦ በፍጥነት ድምፅ ሰጥቶ የዘመናት የነበረውን የዛ አካባቢ የክልል ሆነ መስራጀት ጥያቄ የሚመልስ ስለሆነ በመራጮች ምዝገባ በፍጥነት የመዘገባል ብዬ ነው ማሰቡ። አቶ ጸጋይ እዚህ ጋር አንድ ጥያቄ ልጠይቆት፣ እነዚህ ዞኖችና አንድ ልዩ ወረዳ በክልነት ስድራጁ እዛው አካባቢ በተደጋጋሚ ጊዜ የሚነሳ የሰላም ችግር አለ። ክልል መመስረታቸው በአካባቢ ያለውን የጸጥታ ችግር ይፈታል ብሎ አሁን ማሰብ ይቻላል? ይህ ቀጥታ መልሱ በዚህ መንገድ ክልል ሆኖ መደራጀት በራሱ ብቻውን የሰጥታውን ችግር በራሱ አይፈጠውም፣ ግን በተነፃጣሪ የአደረጃጀት ጉዳይ ወደ ህብረተሰቡ በቀረበና በተጠጋ ጊዜ በየአካባቢ ያለውን ነገር ተረድቶ ስልጣን ውሳኔ ለመስጠት አመች ሁኔታ ያፈጥርዘል። በተለይ ደግሞ ምዕራብ የሚባለው ደግሞ አሁን የሰጥታ ችግር ካለባቸው ቦታዎች ያለው ርቀት በጣም ብዙ ነው። ስለዚህ በዚህ ርቀት ካለ አስተዳደር ይልቅ በዛ በምዕራፍ አካባቢ የሚቆመ ክልል ለችግሩም ቅርብ ይሆናል። ለመፍትሄውም ቅርብ ሊሆን ሊሆን የሚችልበት እድል አለ። እድል እንጂ በራሱ የጸጥታ ችግሩን በዚህ መንገድ መደራጀት ይፈጣል የሚል ልምዳ ነው። እድሉን ግን ይፈጥርለታል። እድሉን በአግባቡ የመጠቀምና ያለመጠቀም ጉዳይ የሚደራጀው ክልል በዚህ ጉዳይ ላይ የሚሰራው ዴሞክራሲያዊ፣ አሳታፊና የሕዝቦችን እኩልነት የጠበቀ ደረጃውን የጠበቀ ስራ መስራቱ ነው። ዘላቂ የሆነ ጥታ ስራውን ሊፈታ የሚችለው። በአንድነት ክልል ከመስረቱት ዞኖች ውስጥ የዳውሮ ዞን ታርጫ ከተማ ነዋሪ አቶ ኤድሜን የሚያሱ ለአሜሪካ ድምጽ በሰጡት አስተያየት የክልል ምስረታውን በጉጉት የተጠባበቁ መሆናቸውን ተናግሯል። ዞኖቹ በአንድ ክልል ስር መዋቅራቸው ያስገኛል ብሎ የሚያምኑትንም ፖለቲካዊና ኢኮኖሚያዊ ፋይዳ ዘርዝረዋል። ከደቡብ ክልል ጋር አብረን ስኖር የኢኮኖሚ እኩል ተጠቃሚነት ችግር ነበር፣ የህዝቦች ጥያቄዎች ነበሩ። አንድ አካባቢ የሚደረገው መሰረተ ልማቶች ሌላው አካባቢ አይደረግም የሚል ከፍተኛ ጥያቄ ነበር። ኢኮኖሚ እኩል ተጠቃሚ አልነበረም ነበር። ከዛም ባሻገር የፖለቲካል ተጠቃሚነታችንም በተለይ እንደ ዳውሮ ዞን እኩል ተሳታፊዎች አልነበርንም። ተቀመቶ አንደኛው ምንድን ነው እነዚህ ህዝቦች በራሳቸው በስነ ልቦና እጅግ በጣም የተቀራረቡ ህዝቦች ናቸው። ከዛም ባሻገር ደግሞ መልካ ምድሩ ተፈጥሯዊ አቀማመጡ ሁሉም አካባቢ በጣም በተፈጥሮ ሪሶርስ በጣም ሀፍታም የሆነ አካባቢ ነው። አንድነታችንን ያጠናክራል፣ ተጠቃሚ እንሆናለን ያሉት ደግሞ የኮንታ ልዩ ወረዳ ነዋሪ ማር በቀሌ ናቸው። አንደኛ እዛው አካባቢ ያሉ ህዝቦች ይበልጥ ትስስር እንዲፈጥሩ ያደርጋል ከዚህ ቀድሞ በነበረው በንግድም በማህበራዊም በኢኮኖሚም የተሳሰሩ አካባቢዎች ናቸውና አንድ መሆናቸው ደግሞ በሰረተ ልማቶች እንዲዘረጉ ያደርጋል። የኢኮኖሚ አውታሮች ይስፋፋሉ እና ይበልጥ ግንኙነታችንን ያጠናክርልናል። አንድ ላይ ተባብሮ ለመስራትም ቅድመ ዝግጅቶች፣ የተለያዩ የስራ ድሎች ይፈጠራሉ። ምክንያቱም ትስስራችን እየጠለከረ ስለሚመጣው አብረው ለመስራት በዛው በተዋቀረው ስብስ በጋራ በመሆን ዝግጅት እያደረገ የአዲሱ የደቡብ ምዕራብ ኢትዮጵያ ክልል ውሳኔ ሕዝብ ከስድስተኛው ብሔራዊና ክልላዊ ምርጫ ጋር በተመሳሳይ ቀን እንደሚከናወን የተገለጠ ሲሆን የኢትዮጵያ ብሔራዊ ምርጫ ቦርድ ከቀናት በፊት የውሳኔ ሕዝብ ምልክቶችን ይፋ አድርጓል። በዚህ መሰረት የክልል ምስረታውን ለሚደግፉ የባለ ስድስት እጅ ጥምረት ዞኖችና ልዩ ወረዳው ከደቡብ ክልል ጋር ይቀጥል ለሚሉት ደግሞ የጎጆ ቤት ምልክት ተመርጧል። በውሳኔ ህዝብ ድምፅ መሰረት እነዚህ ዞኖችና አንድ ልዩ ወረዳ በክልልነት እንደራጃለን የሚል ውሳኔ ብልጫ ካገኘ አስራ አንደኛው የኢትዮጵያ ክልላዊ መንግስት ይሆናል። ለአሜሪካ ድምፅ ሬዲዮ ዮናታን ዘብዲዮስ ሐዋሳም። የተከበራቸው አድማጮቻችን የዜናና የመጽሔት ክፍለ ጊዜያችን አብቅቷል። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ የሚተላለፈውን ፕሮግራም ነው። ፕሮግራማችን እስከ አራት ሰዓት ይቀጥላል። ከእኛ ጋር እንድትቆዩ እንጋብዛለን። አሁን ወደ ሁለተኛው የፕሮግራማችን ክፍለ ጊዜ ተሸጋግረናል። እስከ አውሮፓውያኑ 2030 ዓ.ም ድረስ ከ20 ሚሊዮን በላይ ስራዎችን ለዜጎቿ ለመፍጠር ያቀደችው ኢትዮጵያ እቅድን ያሳካሉ ያለቻቸውን ስልቶችና መርሃ ግብሮችን መተግበር ጀምራለች። በቅርቡ ይፋ ከሆኑት መካከል አንዱ በሳይንስና ቴክኖሎጂ ተኮር ትምህርቶች ለሚመረቁ በአንድ መቶ ሺህ ለሚቆጠሩ ወጣቶች እድል እንደሚከፍት የተነገረለት በእንግሊዝኛ ምህጻሩ ፍሮግ የተሰኘው መርሃ ግብር ነው። የዲጂታል ኢኮኖሚውን ያሳድጋል የተባለው መርሃ ግብሩ ኢትዮጵያን ወጣቶች ዓለም አቀፍ አገልግሎት ፈላጊዎችን ካሉበት ሆነው በማገልገል ራሳቸውን የሚያሻሽሉባቸውን አሰራሮች እንደያዘም ሰምተናል። ስለ መርሃ ግብሩ ለማወቅ ሀብታሙ ስዩም የኢትዮጵያ የስራ ዕድል ፈጠራ ኮሚሽን ከፍተኛ አማካሪ የሆኑትን አቶ በርናርድ ላውረንዲው አነጋግሯል። ሀብታሙ ለአቶ በርናንድ አስቀድሞ ያቀረበው ጥያቄ ኢትዮጵያ ከሌሎች መስኮች በተለየ ለምን በዲጂታል ኢኮኖሚ ላይ ማትኮር ፈለገች የሚል ነው። እንግዲህ በሌላ ዓለም ላይ የሚታየውም ሩጫ ወደ ዲጂታል የመግባት ሩጫ ነው እና ኢትዮጵያም ምንም የሚለይበት ነገር የለም እንደም እንደኛ ያሉት ሀገሮች ታዳጊ የሆኑ ሀገሮች በፍጥነት ወደ ዲጂታል አለም እንደውም መግባት አለባቸው። ቢካዝ አንዳንድ ነገሮችን ተፈንጥሮ ሊፕሮግ አርጎ መግባት ይችላሉ እና እንደውም እንደ ኢትዮጵያ ያሉት ሀገሮች ሌጋሲ ሲስተም ሌጋሲ ሲስተም ማለት ከዚህም በፊት ሰራሮች ስለሌሉ ሞር እድል አለን ማለት ነው። ቶሎ ብለን ወደ ዲጂታል ዓለሙ መግባት እንችላለን ማለት ነው እና አሁን ለምሳሌ ሲሊኮን ቫሌ እንደ ሀገር ብንወስደው ካሊፎርኒያ እንደ ሀገር እንውሰደው ከተባለ ስምንተኛ ነው በጂዲፒ ቻለም ላይ እና ካሊፎርኒያ እንደሚታወቀው ሆሊዉድ አለ። ግን አሁን ደግሞ በጣም ብዙ ጂዲፒ ላይ ከፍተኛ ሼር የያዘው የዲጂታል ስርዓት ነው እኮ እነ ኡበሮች እነ ጉግሎች እነ ማይክሮሶፍት የጀመሩት ከዛ ነው በዲጂታል የተመሰረተ ኢኮኖሚ ጂዲፒ ላይ በጣም ትልቅ ሼር እንደሚኖረው ያሳየናል እና ኢትዮጵያም እንደዛውም ብዙ ነገር መሰራት ይቻላል በዲጂታል አለሙ ላይ ይሄንን ዘርፍ በመላ ሀገሪቱ ለማስፋፋት ያግዛል ተብሎ የቀረበው ስልት በእንግሊዝኛ መጽሩ ፍሮግ የሚባለው ፍሪላንሲንግ፣ አውትሶርሲንግን ጊግስ ከሚሉት ቃላት የተውጣጣው ሀሳብ መሆኑን በማስገንዘቢያችሁን አንብብ ያለው የተጓዳኝ ስራ ከውጭ ተቋማት ጋር መስራትና የሌጣ ስራ ግንኙነት ወደሚለው አጠጋግተን ልንተረጉሞ ሞክረናል ወደ አማርኛው። ፍሮግ የተባለው ስትራቴጂ ይዘት ምንድን ነው? በምንስ መልኩ ነው ሀገሪቱን ሊጠቅማት የሚችለው? ፍሮግ የምንለው በእንግሊዝኛ ነው። እስቲ መጀመሪያ እኛ እንዴት እንደተረጎም ነው እስ ለመግለጽ ልሞክር ፍሪላንሲንግ፣ አውትሶርሲንግ እና ጊግዝ ነው። በጊግዝ ብንጀምር ጥቃቅን የሆኑ ተግባራቶች ናቸው። በመጓጓዝ፣ በመዳረስ፣ በማስታድ፣ በድህንነት እና የመሳሰሉት ጥቃቅን ተግባራቶች ናቸው። በሚሊየን የሚቆጠር የስራ የመፍጠር ካፓሲቲ ያለው ጊግስ እንደዛውም ደግሞ በኮንትራክት ብዙ ጊዜ እነዚህ ጊግዞች እንግዲህ በኮንትራት የታሰሩ ተግባራቶች ናቸው እና በተናጠል ውል ማለት ነው አዎ በተናጠል ውል ናቸው እና እንደዛም ደግሞ ፍሪላንሲንግ ብናየው ተመሳሳይ ነው ግን ፍሪላንሲንግ ከፍተኛ ክህሎት ክሎ አገልግሎት የሚሰጥ ሰው ነው እንግዲህ በሕግ በሂሳብ በአልጎሪዝም በፕሮግራሚንግ በሶፍትዌር ኢንጂኒሪንግ እና የመሳሰሉት ከፍተኛ አገልግሎት ነው ማለት ነው አንድ ፍሪላንሰር ነው አንድ ኢትዮጵያ ያለ ፍሪላንሰር ከካሊፎርኒያ ወይንም ከቪየትናም ወይንም ከፓሪስ ወይንም ከደርባን ያለ ሰው ጋር አገልግሎት መስጠት ይችላል ማለት ነው። ወደ አውትሶርሲንግ ስንመጣ ደግሞ እንደ ፍሪላንሲንግ ሎካልም እና ግሎባልም አገር አቀፍ እና ዓለም አቀፍ አገልግሎት የመስጠት ኦፖርቲኒቲ አለ። እንግዲህ አውትሶርሲንግ ምንድን ነው? ኤግዛክትሊ የግብይት ጀርባ ወይም የመካከለኛው እና የፊት ለፊት የቢሮ ስራዎችን የማከናወን ስራ ነው። ምሳሌ ፓሪስ ያለ አንድ ትልቅ ኩባንያ እነዚህን ስርዓቶችን ዋጋው በጣም ከፍ እያለ ሲሄድ ይሄ ኩባንያ ወደ ሌላ ሀገር የመላክ ኦፖርቱኒቲ ይኖራል ማለት ነው። እስካሁን የታየው ወደ ኢንዲያ፣ ወደ ፊሊፒንስ፣ እንደነ አሜሪካ ያሉት ደግሞ አንዳንዴ ወደ ኮስታሪካ የመሳሰሉት የመላክ ኦፖርቱኒቲ አለ። እነዚህ ፕሮሴሶች አሁን ያለ ነው ወይስ እንደነ ሳውዝ አፍሪካ እንደነ ኬንያ ወደኛ እኛ ወደ ኢትዮጵያ እንዲመጡ ነው። ስለዚህ እንደተረዳውት ከሆነ በሌሎች ሀገራት በውድ ዋጋ የተሰሩ የነበሩ አገልግሎቶችን ኢትዮጵያ ውስጥ በተሻለ ዋጋ በመስራት ለሀገር ገቢ የማስገኘት አሰራር ነው የሚሆኑ ማለት ነው። አዎ በጣም ልክ ነው። እና ሀገራችን ምንድን ነው ኮምፒት ማድረግ የምችለው ሲባል አንደኛ በእኛ ሀገር ዲግሪ የሚይዙ በስቴም ስቴም የምንለው እንግዲህ በቴክኒካል በኢንጂኒሪንግ የመሳሰሉት ዲግሪ ናቸው፣ እና በስቴም ዲግሪ የሚይዙ ልጆች በየአመት ከሁለት መቶ ሺህ በላይ ናቸው። ሰው እኛ ሀገር አሁን ለምሳሌ ከደቡብ አፍሪካ፣ ኬንያ እና ሌላም ሀገር ጋር ስናነጻጽረው በጣም ብዙ የስቴም ዲግሪ ክምችት አለን። ይህን ክምችት እንዴት ወደ ፍሪላንሲንግ እና አውትሶርሲንግ እንጠቀመው ነው አሁን ከዛም አልፎ ደግሞ እነዚህ ዲግሪ የያዙ ልጆች በጣም ቶሎ ብሎ ወደ አንድ መስክ ወይም አሁን ለምሳሌ ወደ አይቲ አውትሶርሲንግ እያለ ነበር ወይም በቢፒኦ መሰልጠን ካለባቸው ቶሎ ብሎ ይሰለጥናሉ። ቢኮዝ በጣም ወጣት የሆነ ወርክፎርስ ነው እና ይሄ በጣም ትልቅ ኦፖርቹኒቲ ነው ለኛ ሀገር። እነዚህ ትላልቅ ኩባንያዎች ከኢትዮጵያ የሚመጡ ግን ስፔሻሊ አብሶም ከአሜሪካ፣ ከአውሮፓ የመሳሰሉት ሀገሮቶች ከኛ አገልግሎት ከያዙ ዋጋው ዝቅ ስለሚል ለነሱ በጣም ጥሩ ይሆናል ማለት ነው። እዚ ጋ የሚነሳው አንድ ሌላ ጉዳይ አለ። በዚህ አሰራር ውስጥ ለአመታት የቆዩ የዳበረ የትምህርት ስርዓት ያላቸው ወጣቶቻቸው፣ በዚህ አይነት አሰራር ውስጥ የካበተ ልምድ ያላቸው አሉ። ኢትዮጵያ እንደ ጀማሪ ሀገር ከሌሎች ጋር ተወዳድራ የሚፈለገውን አይነት ገቢ ለማግኘት ምን ያክል አቅም አላት? ይህንንስ ውድድር በአሸናፊነት እንድትወጣ ምን አይነት ቅድመ ዝግጅቶች ተደርገዋል? ይሄ በጣም ጥሩ ጥያቄ ነው። ውድድሩ ቀላል አይደለም ግን አሁን በላይት ማኒፋክቸሪንግ ያየ ነው እንግዲህ በሳውት ኢስት ኤዥያ እንደነ ፊሊፒንስ፣ ቪየትናም ያሉት አሁን የነሱ ፕሮሰስ በጣም ውድ እየሆነ መጣ። አሁን እኛ ኢትዮጵያ ምን እያደረገን ነው እነዚህን አሰራሮች ወደ ኢትዮጵያ እንዲመጡ ለምን የሚባል ያው እንግዲህ በዝቅ የሆነ አገልግሎቱ መስጠት ስለሚቻል ኢትዮጵያ እንግዲህ እነዚህን ቢዝነሶች ለመሳብ እየሞከረች ነው አውትሶርሲንግ አለምም እንድ እንደ ፊሊፒንስ ያሉት አገራቶች አሁን የነሱ ዋጋቸው ተመጣጣኝ እየሆነ አይደለም። ምን እያልን ነው? በተመጣጣኝ ዋጋ እነዚህን ቢዝነሶችን መሳብ እንችላለን። ቅድመ ዝግጅቱ ምን ይመስላል ከተባለ ደግሞ እንግዲህ አይሲቲ ፓርክ ብዙ ዝግጅቶች እየተደረጉ ናቸው። ኮኔክቲቪቲውን በደንብ ለማስተካከል እየተሞከረ ነው። እንደምታውቁት ቅርብ ጊዜ ዴታ ሴንተርዞች ከአምስት የሚሆኑ አራት ከግል ዘርፉ እና አንድ ደግሞ ከፐብሊክ ሴክተር ተወጣጡ ዴታ ሴንተርዞች አሁን በቅርብ ጊዜ እየተገነቡ ነው እና የመረጃ ማዕከሎች እንግዲህ እየተገነቡ ነው የመሳሰሉ ግን ከአይሲቲ ፓርክ ደግሞ ስንወጣ ሌላም ቅድመ ዝግጅቶች እየተደረጉ ናቸው። አንዳንድ እነዚህ ከመንግስት ያሉ አካላቶች ስለ አውት ሶርሲንግ ምን ምን መስራት እንዳለብን እየተዘጋጀን ነው። አሁን ለምሳሌ ስራ ዕድል ፈጠራ ኮሚሽን ላይ የፍሮግ ግብረ ኃይል መስርተናል። እስከ አስራ አምስት የሆኑ ከግል ዘርፉ የተወጣጡ በጣም የጠነቀሩ ኩባንያዎች ናቸው። ለመጥቀስ ያህል ሶርሲንግ ስለ አውትሶርሲንግ ስላነሳን፣ ከኤክሴለረንት ብንጀምር፣ ከአርኤንዲ ግሩፕ፣ ኤምኤምሲ፣ ዋይቴክ እንግዲህ እነዚህ ከኦልሞስት መቶ ሃምሳ ሰዎችን እያሰሩ ናቸው እያንዳንዶቹ ማለት ነው እና ከዛም በላይ ደግሞ የማደግ ካፓሲቲ አላቸው ፍሮግ ከተሰኘው ስልት ጎን ለጎን የስራ ፈጠራን ለማበረታታት የተለያዩ መርሃ ግብሮችና ውድድሮችን እያደራጃችሁ እንደሆነም ሰምተናል ጥሩ ሰው አሁን አንትረፕረነርሺፕ ላይ እንደውም ቅርብ ጊዜ ትልቅ የሀገራዊ ንቅናቄ ጀምረን ነበር እንቆፓ የሚል እንቆፓ እንግዲህ የስራ ፈጠራ የእያንዳንዱ የሀገራችን ዜጋ ስራ መፍጠር እንደሚችል ስራ መፈለግ ብቻ ሳይሆን ስራ መፍጠር። ይህን አይዲያ ወይንም የቢዝነስ ኮንሴፕት ከያዘ እንዴት ነው ይህን ቢዝነስ ኮንሴፕት ወደ ቢዝነስ ሞዴል የሚቀይረው? እንዴት ነው ሰክሴስፉል ደግሞ እንዴት ነው የሚሆነው እና ስለዚህ ጠቅለል ባለ ሁኔታ የንግድ ሀሳቦች ተጨባጭ የንግድ እንቅስቃሴዎች እንዲሆኑ የሚያግዙ መርሃ ግብሮችን ነው ማለት ነው እየዘረጋችሁ የምትገኙት? አዎ፣ ልክ ነው፣ ልክ ነው። ከመለያየታችን በፊት በተለያዩ ሀገራትም ኖረሃል፣ ከእነሱ ጋር ስታነጻጽረው በኢትዮጵያን የሚሰሩ የቴክኖሎጂ ፈጠራዎች ከመላው ዓለም ጋር ለመወዳደር ምን ያክል ብቁ ናቸው? ምንስ ማሟላት ይኖርባቸዋል? ያሉት ኢኖቬሽኖች ስናያቸው ኢትዮጵያ በጣም ግሩም ናቸው። ምንም ከሌላ ሀገር ጋር የሚተናነሱ አይደሉም። እኛ ሀገር የተቸገር ነው የመረጃ ወይም የኢንፎርሜሽን አለመቅረብ ነው እና ብዙ ጊዜ አናቅም። እና በጣም አመሰግናለሁ ይህን መድረክ እንደውም ስለፈጠርክ። በጣም ብዙ ስታርታፖች አሉ። እንግዲህ የሚፈቱት ችግሮች እና ኢኖቬሽን ሌቭላቸው በጣም ከፍተኛ ነው። ምንም ከሌላ ሀገር ጋር አይተናነስም። ትንሽ እኛ ለየት የሚያደርግን አንዳንድ ጊዜ የኳሊቲ ስታንዳርዳችን የጥራት ቁጥጥር ወይም የጥራት ሁኔታ ማለት ነው። ኤግዛክትሊ ያው የጥራት ቁጥጥር ላይ አንዳንድ አንዳንድ ጉለቶች አሉ እና እነዚህንም ባይዘዌ ለመፍታት እየተሞከረ ነው። ግን እነዚህ ነገሮች ደግሞ የሚፈቱ በፖሊሲ ሳይሆን ብዙ ጊዜ በኤክስፔሪያንስ ነው በኤክስፖር ሶ እነዚህን ኤክስፔሪያንሶች ትሬኒንጎችን ለማቅረብ እየተሞከረ ነው። አሁን አብዛኛው ጊዜ የምናየው እኛ ሀገር እነዚህ ስታርታፖች ቢቱሲ ማለትም ከአንድ ቢዝነስ ወደ አንድ ግለሰብ የሚሄዱ አገልግሎት የሚያቀርቡ ቢዝነሶች ናቸው። እነዚህ ስታርታፖች ቀስ ብሎ ደግሞ ከአንድ ቢዝነስ ከነሱ ወደ ሌላ ቢዝነስ አገልግሎቶችን ማቅረብ ከቻሉ፣ ሌላም ሀገር ላይ የምናየው እንደዛው ነው ብዙ ጊዜ ቢቱቢ የምንለው ነው ቶሎ ብሎ የሚያድገው እና ትንሽ እዚህ ላይ ለመስራትም እየተሞከረ ነው፣ በፕሮሞሽን በፖሊሲም እና ተስፋችን ይኸው ነው። እጅግ በጣም አመሰግናለሁ። አቶ በርናርድ ላውሬንድዩ የኢትዮጵያ ስራ ፈጠራ ኮሚሽን ከፍተኛ አማካሪ ነዎት። ለነበረን አጭር ቆይታ በእጅጉ አመሰግናለሁ። በጣም አመሰግናለሁ። በመጨረሻም ሳምንታዊ ፕሮግራማችን ስፖርት ይቀርባል። የቤትኪንግ የኢትዮጵያ ፕሪምየር ሊግ 18ኛ ሳምንት ጨዋታዎች መከናወን ጀምረዋል። ትናንት እሁድ ሚያዝያ 3 2013 በተደረጉ ጨዋታዎች ኢትዮጵያ ቡና ሰበታ ከነማን ሁለት ለአንድ አሸንፈዋል። ሐዋሳ ከተማ ከጅማ አባጅፋር ጋር ተጫውቶ አንድ ለአንድ አቻ ወጥተዋል። ውድድሩ ዛሬና ነገ ላይ ቀጥሎ ድሬዳዋ ከተማ ከወላይታ ድቻ፣ ወልቂጤ ከተማ ከሲዳማ ቡና፣ ፋሲል ከነማ ከባህር ዳር ከተማ፣ አዳማ ከተማ ደግሞ ከሀድያ ሆሳና ከፍተኛ ፉክክር ያደርጋሉ ተብሎ ይጠበቃል። እስካሁን በተደረጉ ጨዋታዎች ፋሲል ከነማ የውድድሩን ምዕራፍ ይመራል። ኢትዮጵያ ቡናና ባህር ዳር ከተማ ይከተላሉ። የከፍተኛ ጎል አስቆጣሪዎችን ሰንጠረዥ የሚመራው አቡበከር ናስር ሲሆን እስካሁን በተደረጉ ጨዋታዎች 22 ጎሎችን አስቆጥሯል። ለኢትዮጵያ ቡና የሚጫወታል ሙጂብ ቃሲም ከፋሲል ከነማ በ17 ጎሎች፣ ጌታነህ ከበደ ከቅዱስ ጊዮርጊስ በ11 ጎሎች ይከተሉታል። ትኩረትን ወደ ሳበው ሌላ ስፖርታዊ ወሬ እንሻገር። የደቡብ ሱዳን የሴቶች ብሔራዊ ቡድን በታሪኩ የመጀመሪያ የሆነውን ዓለም አቀፍ የወዳጅነት ጨዋታ ከኢትዮጵያ አቻው ጋር አድርጓል። ቡድኑ ታዲያ 11 ለዜሮ ተሸንፏል። የኢትዮጵያ ብሔራዊ ቡድን ከወረደው የጎልዶፍ ሰባቱን ያስቆጠረችው ሎዛ አበራ ናት። በቡድኑ ታሪክ በአንድ ጨዋታ በርካታ ጎሎችን በማስቆጠር ባለታሪክም ሆናለች። ቀሪ ሁለት ጎሎችን አረጋሽ ከልሳ፣ አንድ ተጨማሪ ጎልን ደግሞ ሴናፍ ዋቆማ አስቆጥረዋል። 11ኛዋን ጎል በገዛ ቡድኗ መረብ ላይ ያገናኘችው ሞኢሲቶ አሲንዞ ናት። ጨዋታው በመብራት መቋረጥ ምክንያት በሁለት ቀናት ውስጥ እየተጠናቀቀ ነው። ከሰባ በመቶ በላይ ጃፓናውያን ሀገሪቱ የምታዘጋጀው ኦሎምፒክ እንዲዘገይ አልያም እንዲሰረዝ እንደሚፈልጉ አንድ የሀገሪቱ ጋዜጣ ያሰባሰበውን የሕዝብ አስተያየት አጣቅሶ ይፋ አድርጓል። ከኤውዶ የተሰኘው የዜና ተቋም በዛሬው ዕለት ይፋ እንዳደረገው ሊጀምር መቶ ቀናት ገደማ የቀሩት ኦሎምፒክ እንዲሰረዝ የሚፈልጉት ወደ 40 በመቶ ይጠጋሉ። 33 በመቶውን የሚሸፍኑት ደግሞ ለሌላ ጊዜ መተላለፍ አለበት ባይ ናቸው። ከ25 በመቶ ያነሰው ህዝብ ብቻ ውድድሩ እንዲካሄድ ፍላጎት እንዳለው አሳይተዋል። በዓለም አቀፍ የኮቪድ-19 ወረርሽኝ ሳቢያ ከፍተኛ ጣብቅኝ ውስጥ የገባው ኦሎምፒክ ከመላ ዓለም የሚመጡ ተመልካቾች እንደማይታደሙበት ከዚህ ቀደም መገለጹ አይዘነጋም። ዘገባው የሮይተርስ ነው። አድማጮች፣ የምሽቱ ፕሮግራማችን ተጠናቋል። በ22 በ25 እና በ31 ሜትር ባንድ በአጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፈው ፕሮግራማችን እዚ ላይ ያበቃ የፕሮግራሙ አስተባባሪ ንጉሱ ታምሬ ነው። በመላ ባልደረቦቻችን ስም ለዛሬ ምሽት የምሰናበታችሁ አዳኝ ፍሳየ ነኝ። ቀጥሎ የትግርኛ ፕሮግራም ይቀርባል። በእኛ በኩል ሰላም፣ ደህና ደሩ፣ በደህና ቆዩን።